ሰላም እንዴት ዋላችሁ? የዛሬውን ዜና ወደእናንተ ማደርሰው እኔ በሳማ አብደላ ከሱሲዲያዋ፣ ሐሙስ ቀን ከፍተኛ የአንድ ቀን ሞት የደረሰበት ዱበሪ ኳኔ በቫይረስ እስካሁን ድረስ ታይቶ አይታወቅም ነበር። በዱበሪ ኳኔ ውስጥ ከተመዘገበ ኮቪድ-19 ጋር ሶስት ተጨማሪ ሞት ተከስተዋል። እስካሁን ድረስ የሞቱት ሰባት ሰዎች ደርሰዋል። ዳኮታ ኳኔ በደምር አምስት ሲሆኑ ሁለት ተጨማሪ ሰዎች መሞታቸውን ዘግቧል። ሆኖም በዕለታዊ የኮሮና ቫይረስ ዜና ኮንፈረንስ ላይ የአይዋ ገቨርነር ኪም ራንዶስ በውድበሪ ካውንቲ አንዳንድ የችርቻሮ ንግድ ስራዎች እንዲከፍት ውሳኔ ነገረች። ራንዶስ በ50 በመቶ አቅም እንደሚሰራ ተነግሯል። ገዢው አካል ማህበራዊ ርቀትን ለመላመድ መቀጠል ይኖርበታል ብለዋል። የአይዋ ህዝብ ጤና መመሪያ ከ11ሺ በላይ ለተረጋገጠ ተጠቂዎች ሲሆኑ 655 ተጨማሪ ኮቪድ-19 ተጠቂዎች ሪፖርት ተደርጓል። በጠቅላላ ሁለት መቶ ሰላሳ አንድ የሚሆኑ ሞት ሪፖርት ተደርጓል እስቴቱ የሪፖርት ማቅረቢያ ጊዜ ገደቡን ቀይሮታል ስለሆነም የመጨረሻውን ቁጥሮች የአንድ እና ተክል ቀናት ዋጋን ያመለክታል ታይሰን በሰራተኞቹ መካከል የሚከሰቱ በርካታ ጉዳዮች ተከታትለው ተቋሙን ከዘጋ በኋላ ሐሙስ ቀን ዳኮታ ሲቲ ነብራስካ በተባለች የብሬ እርሻ ከፍተዋል። ታይሰን እፅዋቱን አርብ ዘግቶ በመጀመሪያ በአራት ቀናት ውስጥ እንደገና ለመክፈት አቅዱ ነበር። ቢሆንም የፈተና ውጤቶች ከጠበቀ በኋላ ወደ ኋላ ገፋ። ተክሉ አራት ሺ ሶስት መቶ ሰዎች አለው። የሱስዲ ከተማ ማገልጋዮች ዝግ በማድረግ ላይ ትገኛለች። ከተማው አሁንም በንግድ ስራ ውስጥ ትገኛለች ነገር ግን የአካባቢ ህንፃዎችና ፓርኮች አሁንም ለህዝብ ገደብ ናቸው። የአካባቢው መሪዎች ፖሊሶችን በግንቦት 15 ይገመገማሉ። ስደተኞች በማገዝ ስራ የታወቀች ረጅም ጊዜ ማህበረሰብ ተሟጋጅ ሞታለች። ሆንግ ኮንግ የቪየትናም ማህበረሰብ ጠበቃ ነበረች። የሆንግ ኮንግ በቅርብ አመታት ውስጥ በጤና እጦታ ላይ ነበረች። አንድ ተንከባኪቢው ለኬኤምኢጂ ቴሌቪዥን እንደተናገረ በዚህ ሳምንት መጀመሪያ ላይ መታመሟን እና እሮብ ከሰዓት መሞታን ነገረ። እሷም ለኮቪድ-19 ተጠቂ ሆና ተገኝታለች። ንዮን የቪታሚን ተወላጅ ሰጥቶ ለመጀመሪያ ጊዜ ወደ አሜሪካ የመጣችው በ1981 ነው። ለስሯን ብዙ ክብር አግኝታለች። የ87 ዓመት ሰው ነበረች። አመሰግናለሁ።